በአማራ ክልል በመንግስትና በፋኖ ታጣቂ ቡድን መካከል የቀጠለው ግጭት በወቅቱ የእርሻ ስራቸው ላይ እንቅፋት መፍጠሩን የተለያዩ የአካባቢው አርሶ አደሮች ለአሜሪካ ድምጽ ገልጸዋል። ግጭቶች የቀጠሉባቸው የምስራቅና የምዕራብ ጎጃም ዞኖች ውስጥ ያሉ ቀበሌዎች አርሶ አደሮች በቂ የአፈር ማዳበሪያ እያገኙም እንዳልሆነ ነው ለአሜሪካ ድምጽ የተናገሩት። የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳሉ ጎባው ደግሞ ዘንድሮ ከአምስት ነጥብ ስምንት ሚሊየን ኩንታል በላይ የአፈር ማዳበሪያ ወደ ክልሉ በወቅቱ መግባቱን ጠቅሰው ከዚህም ውስጥ 49 ሚሊዮን የሚደርሰው ኩንታል ለአርሶ አደሩ ተሰራጭቷል ብለዋል። አስቴር ምስጋናው ዝርዝር አላት። ባለፈው ዓመት የክረምት ወራት በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በአማራ ክልል የተጀመረው ግጭት አሁንም ከቀጠለባቸው የክልሉ አካባቢዎች መካከል በሆኑት የምዕራብ እና ምስራቅ ጎጃም ዞኖች ውስጥ ያሉ አርሶ አደሮች በጸጥታ ችግር ምክንያት የእርሻ ስራቸውን በአግባቡ ማከናወን እንዳልቻሉ ለአሜሪካ ድምጽ ተናግረዋል። በምዕራብ ጎጃም ዞን ጃቢ ጣናን ወረዳ ምርጫ በተባለ ቀበሌ የሚኖሩ አርሶ አደሮች ጸጥታው አስተማማኝ ባለመሆኑ የእርሻ ስራቸውን ማከናወን እንዳልቻሉ ነግረውናል። ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አንድ የቀበሌው ነዋሪ አርሶ አደር ያዘወት ስራቸውን ነግረውናል። ዘንድሮ የእርሻ እንቅስቃሴ የሰጥታ ችግር ሊኖርም ያው ዝናቡ በወቅቱ ዘንቦልናል። እየዘራን ነው ግን ትልቁ ማነቆ የሆነብን የትጋት ከተማ ስለሆነ ያው ቀኑን ሙሉ በስራ ቀን ማረፍ አንችልም። በዚህ ወረዳ ቦራቡር በተባለ ቀበሌ እንደሚኖሩና በተመሳሳይ ችግር ምክንያት ስማቸውን መጥቀስ ያልፈለጉ አርሶ አደር ወቅታዊ ውሏቸውን እንዲህ ገልጸውታል። ምናልባት ሰላም ነው ብለን ሰራተኛ ይዘን ከወጣን በኋላ የሆነ ነገር ሲሆን ተኩስ ከተነሳ ያለን አማራጭ ሰራተኛ በትን ወደ ቤት መመለስ ነው። ማዳወሪያ ማውጣት በሚሄዱበት ሰዓት ምናምን አራት ጊዜ እስከዛሬ አላገኘሁም። ምናልባት አምስተኛ ቀን መሞከር ሳይኖርብኝ አይቀርም። ምንድን ነው ችግሩ? ወይኛ በዚህ ሰዓት የሆነ ስልጣኑን በአግባቡ ሊጎጣ ምንችል ያላስ ባለ ስልጣን የለም። ከዛ ሲቀጥል ደግሞ ፋኖ የሚሉት ከዛ ሲቀጥል ደግሞ የግብር ስርዓት የጤና መድ ምናምን ከሚሉት ጋር እያያዙ ነው የሚከለበት። በተመሳሳይ ግጭት በቀጠለበት በምስራቅ ጎጃም ዞን አንዳንድ ቀበሌዎች የሚገኙ አርሶ አደሮች በቂ ማዳበሪያ ማግኘት እንዳልቻሉ አመልክተዋል። የአፈር ማዳበሪያ እንደ ቀደሙ እንደማይቀርብላቸው የጠቀሱት በዞኑ ሁለት እጁ እነሴ ወረዳ በሞጣ ቀራኒውን የሆኑ ከተማ ዙሪያ የሚገኙ አርሶ አደሮች ለግዢ ወደ ወረዳው ከተማ ቢሄዱም በጸጥታ ችግር ሳቢያ በአፋጣኝ ባለማግኘታቸው የእርሻ ጊዜያቸው እየተስተጓጎለ መሆኑን ገልጸዋል። ስሜ ቢጠቀስ ችግር ሊፈጠርብኝ ይችላል በሚል ስጋት ስማቸውን በይፋ እንዳንጠቅስ ጠቅስ የጠየቁ የሞጣ ቀራን የሆኑ ከተማ ዙሪያ ነዋሪ አርሶአደር የፈለጉትን ያህል የአፈር ማዳበሪያ ያላገኙበትን ምክንያት ለአሜሪካ ድምፅ አስረድተዋል። እርሻው ደና ነው። ያው ማዳበሪያው በወቅቱ በቂ አልተሰጠንም እንጂ ድሮ እርሻውን ደህና ለሳልሰን አስቀምጠን ነበር። መጀመሪያ አንድ አንድ እንዲሰጡን ለማሽላ መዝሪያ አራት ዘንድሮ ደና ነው ብለን ስናመሰግን አሁን ዘግተው ቁጭ አደረጉ። በምስ እንዲይዘረ በምኑ ባቂረ ውስጥ በተመሳሳይ ስሜ በሚስጥር ይያዝ ያሉን ሌላው የዚሁ ወረዳ ደብረ ጉባኤ ቀበሌ ነዋሪ ደግሞ የምህር እርሻው እንቅስቃሴ ምን እንደሚመስል አብራርተዋል። ወደ ስጥ ስተማር መረትን ያለኛውን ወደ አንድ ኩንታል እንደተሰጠኝ የቀረውን አሁን

የአማራ ክልል የግብርና ቢሮ የሕዝብ ግንኙነት ኃላፊ አቶ አምሳሉ ጎባው ለአሜሪካ ድምፅ እንደተናገሩት ለ 201617 የመኸር ምርት በክልሉ በሁሉም ወረዳዎች በቂ የአፈር ማዳበሪያ በወቅቱ ለአርሶ አደሩ ተሰራጭቷል ብለዋል። ባለፈው አመት ተከስቶ ከነበረው ጥረት ትምህርት በመወሰዱና እንዳይደገም ቢሮ ቀድሞ አቅዶ ወደ ስራ እንደገባም አስታውቀዋል። አቶ አምሳሉ በጸጥታና በሌሎች ችግሮች ምክንያት የአፈር ማዳበሪያ ያልተዳረሰባቸው አካባቢዎች መኖራቸውንም አልሸሸም አልተሸጉም ካምነው ችግር በመማር የፌዴራል መንግስትም የግብርና ሚኒስትርና የክልሉ ግብርና ቢሮም እንዲሁም እንደዚሁም ደግሞ የክልልና የፌዴራል መንግስት በመተባበር ተጉች የተጫነው አምስት ሚሊዮን ስምንት መቶ ሰባት ሺ ሁለት መቶ አስራ ሁለት ኩንታል የአፈር ማዳበሪያ ተጽሟል። አምስት ሚሊዮን ሶስት መቶ ሰባ ሺ አራት መቶ ሰባ ሶስት ኩንታል የአፈር ማዳበሪያ ወደ ዩኒየን መጋዘን ደርሷል። ከዚህ ውስጥ ደግሞ ለአርሶ አደሩ አራት ሚሊዮን ዘጠኝ መቶ ሰማኒያ አራት ሺ ሶስት መቶ ሰላሳ አንድ አምስት ሚሊዮን የሚጠጋ የአፈር ማዳበሪያ ለአርሶ አደራችን ተሰራጭቷል ማለት ነው። ይህ ሲባል ግን በአንዳንድ አካባቢዎች የፀጥታ ችግር የለም፣ የመንገድ መስተጓጓል ችግር የለም፣ የመዘጌት ችግር የለም ማለት ግን አይደለም። ከርቀት አኳያ ከጸጥታ ችግር አኳያ ከተለያዩ የዝናብ የመንገድ የመንገድ አለመስተካከል የተነሳ በሰሜን ጎንደር ዞን ጃን አሞራ ወረዳ መካነ ብርሃን ቀበሌ የግብርና ባለሙያ የሆነው ጠጁ በእውቀት በአፈር ማዳበሪያ አቅርቦት በኩል ዘንድሮ የተሻለ አቅርቦት አለ ብሏል ከባለፈው ዓመት ያው የተሻለ ነው። በእርግጥ ያሁን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤኖቻ በቅርቡ ባወጣው መረጃ በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት በጤፍ እና በሌሎች እህሎች ላይ ከፍተኛ የዋጋ ንረት መታየቱን አመልክቷል። የተለያዩ ዓለም አቀፍና ሀገር አቀፍ የሰብአዊ መብቶች ድርጅቶች በተለያዩ ጊዜያት ባወጧቸው መግለጫዎች የሲቪል ሰዎች ስቃይና ግድያ ያበቃ ዘንድ ግጭቶች በውይይት እንዲፈቱ በተደጋጋሚ ጋሚ ጠይቀዋል ለአሜሪካ ድምፅ አስቴር ምስጋናው።